ለና ዓለም አቀፍ ታዛቢዎች ኬንያ በብሔራዊ ደረጃ ባካሄዳቸው ምርጫ የመለኪያውን ፈተና አልፋለች ብለዋል። በሌላ በኩል ደግሞ በዛሬ ዕለት ይፋ ይደረጋል ተብሎ የሚጠበቀው የምርጫ ውጤት ሊዘገይ እንደሚችል በኬንያ የሚገኙ ዘጋቢዎቻችን ጠቁመዋል። የዓለም አቀፍ ታዛቢዎቹን አስተያየት በተመለከተ ላሪ ሩቬዣ ለአሜሪካ ድምፅ ከናይሮቢ ዘገባ ልኳል። ሰሎሞን ክፍሌ ያቀርበዋል። ባለሥልጣናት በብሔራዊ ደረጃ የተካሄደውን ምርጫ ውጤት ይፋ ሲያደርጉ ድረስ ኬንያውያን በእርጋታ እንዲጠብቁ ዓለም አቀፍ ታዛቢዎች ትላንት ጥሪ አስተላልፈዋል። ተቃዋሚዎች የድምፅ አሰጣጡ አሰራር የወቅቱን ፕሬዚደንት ኡሁሩ ኬንያታን በሚያግዝ መልኩ ተደራጅቶ ማጭበርበር ተፈጽመዋል እያሉ ባለበት በአሁኑ ሁኔታ ውጥረቱ ከፍ ብሏል። ለካርተር ማዕከል የታዛቢዎቹን ቡድን የመሩት የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ አብረዋቸው የቀድሞው የሴኔጋል ጠቅላይ ሚኒስትር አሚናታ ቱሬ ይገኛሉ። ኬንያውያን በኮምፒውተር አማካይነት ውጤቱ ለኡሁሩ ኬንያታ እንዲያደላ ተደርጓል የሚለውን ክስ ጨምሮ አጠቃላይ ውጤቱን ለመቃወም ሕግና ስርዓትን እንዲከተሉ ጥሪ አስተላልፈዋል። ማንም ቢሆን የትኛውንም አይነት ቅሬታ ዝም ብሎ ውድቅ ማድረግ የለበትም። ሊፈተሽ፣ ሊመረመር ይገባል። ተፈጽሞም ከሆነ በራሱ በምርጫው ላይ ያሳደረው ተጽዕኖ መኖር አለመኖሩ መዳኘት አለበት። ያን የማድረጊያው መንገድ ደግሞ አለ። በእኛ እምነት ሰው የቀረቡ ክሶችን ለማጣራት ሕጋዊ ሂደቱን መከተል አለበት የሚል ነው። ዋና መስሪያ ቤቱን እዚህ በዩናይትድ ስቴትስ ያደረገው የካርተር ማዕከል ከብሔራዊ ዴሞክራሲያዊ ተቋም ከአፍሪካ ኅብረት ከጋራ ብልጽግና ሀገሮችና ከአውሮፓ ኅብረት ጋር በመሆን በጋራ በሰጡት መግለጫ ምርጫው ግልጽና ተአማኒ ይመስላል ብለዋል። የአፍሪካን ኅብረት ታዛቢ ሉካን ቡድን የመሩት የቀድሞው የደቡብ አፍሪካ ፕሬዝዳንት ታቦ ኢምቤኪ ናቸው። የአፍሪካ ኅብረት የኬንያውን ምርጫ እንዲታዘቡ አርባ ሦስት ቡድኖችን በአራት መቶ የድምፅ መስጫ ጣቢያዎች አሰማርቷል። እምቤኬ ያስረዳሉ። ህዝቡ የሀገሪቱን የምርጫ ህግ በአሟላ ደረጃ ድምፁን እንዲሰጥ ተፈቅዶለታል። አሰራሩ የአፍሪካን ህብረት ፖሊሲዎችም የተከተለ ነው። በተመሳሳይ በድምፅ መስጫ ጣቢያዎች ቆጠራ የተካሄደውም የፖለቲካ ፓርቲዎች በተሳተፉበትና በግልጽ ሂደቱን ተከትሎ ነው። በዚሁ መሰረት እንግዲህ ከድምፅ አሰጣጡ ጀምሮ እስከ ቆጠራው ያለውን ሂደት እንደተከታተል ነው ኬንያና የአፍሪካ ህብረት ለዲሞክራሲያዊ ምርጫ ያስቀመጡትን የመስፈርት ደረጃ አሟልቷል እንላለን። የአውሮፓ ህብረት የታዛቢ ተልእኮ በበኩሉ በሰጠው አስተያየት በምርጫው ሂደት ላይ አንድም የማምታታት ሥራ መፈጸሙን አላየንም ብሏል። ሆኖም የታዛቢው ቡድን መሪ ማርየቴ ሻከ ለቪኦኤ ሲናገሩ የአውሮፓ ኅብረት ግምገማ አሁንም መቀጠሉንና ከድምዳሜ እንዳልደረሱ አስረድተዋል። ውጤቶቹ አሁንም ከያቅጣጫው እየደረሱ ናቸው። እናም እዚህ ላይ የዋናው ጥያቄ ምርጫው ነፃና ትክክለኛ ነው የሚለው ነው እኛ የምናየው ዘመቻውን በምርጫ ዕለት የተካሄደውን እንዲሁም ከምርጫው በኋላ ያለውን ሁኔታ አጠቃላይ ሂደቱን ነው። እነዚህን ሁሉ የሚያንጸባርቅ ብዙ ዝርዝር ያለው ሪፖርት ነው በመጨረሻ ማቅረብ የምንፈልገው። አሁን ገና ወገቡ ላይ ነው ያለ ነው። ለምሳሌ በምርጫ ዕለት ድምፅ ሰጪው ሕዝብ በትዕግስት ነበር ሂደቱን ያከናውነው፣ የሀገሪቱን ሕግ በተከተለ መልኩ አከናውኗል። ይሄ እንግዲህ የምርጫውን ዕለት የተመለከተ አንደኛው ምዕራፍ ብቻ ነው፤ አጠቃላይ ገጽታ አያንጸባርቅም። ኬንያውያን ማክሰኞ ዕለት ለፕሬዝደንት፣ ለምክር ቤትና ለቀበሌ ለተወዳደሩት እጩዎች ድምፅ ሰጥተዋል። የሀገሪቱ ሕገ መንግሥት በሚያዘው መሠረትም ምርጫ ቦርዱ በይፋ ውጤቶቹን እንዲያሳውቅ የሰባት ቀናት ጊዜ ይሰጠዋል። እስካሁን ባለው ጊዜ ውጤቶቹ ይገለጻሉ ተብሎ ሲጠበቅ የነበረው ዛሬ አርብ ነው። ሆኖም የኮሚሽኑ ሊቀመንበር ናይሮቢ ለሚገኙ ዘጋቢዎቻችን ሲናገሩ ዛሬ በሀገሪቱ ሰዓት አቆጣጠር ከምሽቱ አንድ ሰዓት ተኩል ላይ ከፖለቲካ ተጠሪዎች ጋር እንገናኛለን ብለዋል። ስብሰባቸው እስከ ምሽቱ ሦስት ሰዓት ድረስ ሊቀጥል እንደሚችል በመገመት ዘጋቢዎቻችን ዛሬ ውጤቱ ይፋ ይደረጋል ብለው አይገምቱም። ሊዘገይ ይችላል ነው የሚሉት።